ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አይ በዛን ጊዜ በእውነት አንቺ እንዳልሽ የትዳር ጉዳይ፣ ልጆች፣ ባል ያገኝ ይሆን መሸ ደረር ሲሆን የሚል ነገር ነበር እንጂ የሴቶች ትምህርት የናክል እንትን አልሰጠነ የሙያና ቤተሰባዊ ህይወታቸውን ጨምሮ በኢትዮጵያ አራት መንግስታት የዘለቀ ግለ ታሪክ ኦቶ ባዮግራፊ ጽፈዋል። ማይ ላይፍ ማይ ኢትዮጵያ ዳይሪ ኦፍ ሂስትሪ ኤን ላቭ ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል። የመጽሐፉ ደራሲ ባለታሪኳ ወይዘሮ ሜሪ ታደሰ ናቸው። ብዙ ዓመታት በታሪክ ወደ ኋላ ወደዚያ የቀደመ ጊዜ በሐሳብ በሚወስድን መጽሐፋቸው መነሻነት አሁን ስለ ብዙ ነገሮች እናወጋለን። ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል። ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት ሰላሳ ዓመታት የተሰሩ በሙሉ መሰረተ ልማቶች ክሊኒክ ትምህርት ቤት፣ ዩኒቨርሲቲ እንዳልነበረው ወድመዋል። አፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ የወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዲሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎቹ ሶስቶቹን የተመለከትክ እንደሆነ ዝርፊያው የነበረው ከኦይል ከዳይመንድ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን የወጣ የነበረው ከደሃው ህዝብ እየተዘረፈ ነበር። ኤርትራ እኮ ህወሓት ፕሮጀክት ነበረች። ኢትዮጵያ ፌደራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር ሰዎችን ለመለወጥ ቢፈልግም ምንም ማድረግ አትችልም ብለው ከልክለው ፌደራል መንግስት ሆስቴጅ የነበረበት ጊዜ ነው። ሰሞነኛ ወግ ነው። በትግራይ ክልል ያለውን ሁኔታ አጠቃላዩን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ እያወዛገቡ ባሉ ጭብጦች ዙሪያ በሶስት ወገኖች መካከል የተያዘ ክርክር ነው። የሰማችኋቸውም በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ ጠበቅ ያለው ክርክር ተሳታፊዎች ናቸው። ቆየት ብሎ ይቀርባል። ተከታተሉ። የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ ለምሽቱ በታሪክ ማስታወሻ ቅንብሩ በቀዳማዊ ኃይለሥላሴ ዘመነ መንግሥት የነበረውን ፓርላማ አመሰራረት መልከት የሚያደርግበትን ዝግጅት ይዞ ብቅ ይላል። እሁድ የካቲት 21 2013 ዓ.ም። እናስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ከዜናው በኋላ ቆይተን እንተዋወቅ መሰለኝ። ለአሁኑ ግን በምሽቱ የራዲዮ መጽሔት የምናስተናግዳችሁ አሉላ ከበደና ትዝታ በላቸው ነን። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ሰዓቱ ያለም ዜና በኋላ እንመለሳለን። ጠብቁን። ጤና ስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል የወጡ መመሪያዎችን በሚጥሱ ግለሰቦችና ተቋማት ላይ ከነገ ሰኞ ጀምሮ እርምጃ እንደሚወሰድ ተገልጿል። የጤና ሚኒስቴርና የፌዴራል ጠቅላይ አቃቤ ሕግ ትናንት ቅዳሜ በጋራ በሰጡት ጋዜጣዊ መግለጫ የቫይረሱን መዛመት ለመግታት በሰዎች እንቅስቃሴና በማህበራዊ ዝግጅቶች ላይ ክልከላ የሚጥል መመሪያ ይፋ አድርገዋል። መመሪያውን ተግባራዊ በማያደርጉ ላይ እስከ ሶስት ዓመት በሚደርስ እስራት እንዲሁም በሌሎች ቅጣቶች እንደሚያስቀጣ ጠቅላይ አቃቤ ሕግ አስታውቋል። በየትኛውም ስፍራ የአፍና አፍንጫ መሸፈኛ ጭንብል ሳያደርጉ መንቀሳቀስ የተከለከለ ሲሆን የንግድና የሌሎች የአገልግሎት ሰጪ ተቋማት ጭንብል ያላደረገ ሰው እንዳያስተናግዱ ታዟል። ከውጭ ሀገር ለኮሮና ቫይረስ የተጋለጠ ተጓዥ እንዳይገባም ይህ መመሪያ እንደሚከለክል ተገልጿል። ዝርዝሩን በቀጣይ ቀናት በምናቀርበው ዘገባ እንመለስበታለን። ትናንት በሀገሪቱ ዙሪያ 8665 ሰዎች የኮሮና ቫይረስ ምርመራ ተካሂዶላቸው 2142ቱ ላይ ቫይረሱ መገኘቱን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ ያሳያል። ትናንት በኮቪድ-19 የተነሳ የ15 ሰዎች ሕይወት ማለፉንም መረጃው ጨምሮ አመልክቷል። የኮቪድ-19 ክትባት መዳረስ ለመላው ዓለም ህዝብ የሚበጅ ተግባር መሆኑን ከግንዛቤ በማስገባት ክትባቱ ለሁሉም በአቅምና በፍትሃዊነት እንዲዳረስ የሚጠይቀው የተባበሩት መንግስታት ድርጅት የፖለቲካ አዋጅ የ181 አባል ሀገሮችን ድጋፍ እንዳገኘ ተገለጸ። የኮቪድ-19 ወረርሽኝ ያስከተለውን ቀውስ ልናከትመው እንችላለን። እዚያ ለመድረስ ግን በጥብቅ ትብብር ሁላችንም አብረን መስራት ይኖርብናል ያለው ይህ በመንግስታቱ ድርጅት የሊባኖስ አምባሳደር መሪነት የረቀቀ መግለጫ መንግስታት አቅም ለሌላቸው ሀገሮች ክትባቱ በፍትሃዊነት እንዲዳረስ ለማድረግ የተቋቋመውን ኮቫክስን የሚያስፈልገውን ወጪ በሙሉ እንዲሸፍኑ ተማጽኖ አቅርበዋል። በጆንስ ሆፕኪንስ ዩኒቨርሲቲ ዕለታዊ የወረርሽኙ ይዞታ መረጃ መሰረት ከዛሬ ማለዳ ድረስ በነበረው ጊዜ ውስጥ አለም ዙሪያ የተመዘገበው የኮሮና ቫይረስ ተያያዦች ብዛት ከ126 ሚሊዮን አልፏል። ዩናይትድ ስቴትስ ከ30 ነጥብ 2 ሚሊዮን የሚበልጡትን ይዛ አሁንም በቫይረሱ ተጋላጮች ብዛት ከፍተኛውን ስፍራ እንደያዘች ነች። ሞዛምቢክ ሰሜናዊ ክፍለ ግዛት ውስጥ በርካታ የነዳጅ ፕሮጀክቶች በሚገኙበት ስፍራ አቅራቢያ ውጊያው መቀጠሉን የጸጥታና ዲፕሎማሲያዊ ምንጮች አስታወቁ። በአካባቢው በምትገኝ ከተማ ጠርጣሪ እስላማዊ ሸማቂዎች ከአካባቢው ሽሽት ላይ የነበሩ ነዋሪዎችና የውጭ ሀገር ሰራተኞችን ጨምሮ በጥበቃ አጀብ ሲወጡ ጥቃት አድርሰውባቸዋል። በትናንቱ ጥቃት ቢያንስ አንድ ሰው ሲገደል በርካቶች መቁሰላቸውን ምንጮች ገልጸዋል። ፓልማ በምትባለው ከተማ የነዳጅ ፕሮጀክት ስራውን ሊጀምር የነበረ የፈረንሳይ ቶታል ኩባንያ በዚሁ የተነሳ እንቅስቃሴያችንን አዘግይተናል ብሏል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብፅ ዋና ከተማ ካይሮ ውስጥ ከተደረመሰው ባለ ዘጠኝ ፎቅ ሕንፃ ህይወታቸውን ያጡት ሰዎች ቁጥር 18 መድረሱን የመንግስቱ የዜና ማሰራጫዎች ዘግበዋል። ሕንፃው ትናንት ቅዳሜ ማለዳ ከተደረመሰ ወዲህ የአደጋ ደራሽ ሰራተኞች ያለማቋረጥ ሰለባዎችን ፈልጎ የማትረፍ ስራ ላይ ተሰማርተው ተጨማሪ አስከሬኖችን እንዳገኙ ነው ዜናው የገለጸው። ህንፃው በምን ምክንያት እንደተደረመሰ ለጊዜው ግልጽ ባይሆንም በሀገሪቱ በከተሞች የችግረኞች መኖሪያ መንደሮችና በገጠሮችም ትክክል ያልሆነ የህንፃ ግንባታ በብዛት የሚታይ መሆኑን ዜናው ጨምሮ አመልክቷል። ግዙፉ የሸቀጥ ዕቃ ጫኝ መርከብ ዛሬም ከስዊስ ካናል አልተንቀሳቀሰም። ለስድስተኛ ቀን መተላለፊያውን ዘግቶ የቆመው መርከብ የዓለም አቀፍ ንግድ እንቅስቃሴን አሽመድምዷል፣ በብዙ ሚሊዮን ዶላር የሚገመት ኪሳራም አስከትሏል። ማሪን ትራፊክ እና ቬሰል ፋይንደርስ የተባሉ ኩባንያዎች እንዳስታወቁት ከዚህ የዓለም አቀፍ ንግድ እንቅስቃሴ ወሳኝ መተላለፊያ መርከቡን ለማንቀሳቀስ የሚሞክሩ ጎታች ጀልባዎች ወደ አካባቢው እያመሩ ናቸው። የጉዳዩ አዋቂዎች በበኩላቸው ኃይለኛው የባህር ማዕበል ያነቃንቀው ይሆናል ብለው ተስፋ አድርገዋል። በመጨረሻም በሚያንማር ስልጣን ላይ ያለው ወታደራዊ ኃይል ባልታጠቁ ሰላማዊ አፍቃሪ ዲሞክራሲ ሰልፈኞች ላይ ገዳይ ኃይል መጠቀሙን የአስራ ሁለት ሀገሮች የመከላከያ ኃላፊዎች በአንድነት ባወጡት የጋራ መግለጫ አውግዘዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ እሑድ የካቲት 21 2013 ዓ ም የራዲዮ መጽሔት ጀመረ ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች። በመግቢያችን እንደጠቆምኩት እዚህ ግድም ዛሬ ለራዲዮ መጽሔት አንድ አዲስ ቀለም እናስተዋውቃለን። ትዝታ ብላቸው፣ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ፣ አሉላ የሙያ ዘመንሽን በሙሉ በአሜሪካ ድምፅ በሰራሽው የጋዜጠኝነት ስራሽ፣ በራዲዮ መጽሔትም በተለይ ሙያዊ አስተያየት በሚሰጥበት የጋዜጠኞች የጠረጴዛ ዙሪያ ውይይት ፕሮግራማችን ቋሚ ደንበኛ ነበርሽ። ዛሬ ታዲያ ከአንድ አመት ተኩል በኋላ መሆኑ ነው። ለኔ አዲሱ አበበ በጡረታ ከተገለለ በኋላ መጽሔት የለመደውና ያስለመደው ሁለት ድምፅ አንድ ብቻ ሆኖብን፣ አድማጮች ለሚወዱት ለዛ የሚሰጥ ድምፅ ሆነሽልናል። አድማጮችም ይህን መልካም ዜና ሲሰሙ እንደኔ እንደሚ ሊደሰቱ አምናለሁ። ይቅርታ አሉላ! በእንግድነት ትብስ መላለስ ከርሜ፣ በቃ ቆይ፣ እዚሁ እንዳልከኝ አይነት ነገር ነው ያስተዋወቅከኝ። የለም ትዝታ ፈልጌ ያገኘሁሽ በደስታና በታላቅ አክብሮት ነው እንጂ ቀደም ብዬ እንዳስታወስኩት ወዲሁም ለራዲዮ መጽሔት እንግዳ አይደለሽም። ለአመታት በዘለቀው የጋዜጠኞች የጠረጴዛ ዙሪያ ውይይታችንም ቤተኛ። በዚያ ላይ ደግሞ በጎደለ ልታሳምርልን ነው ጥሩ ድምፅ ተጨማሪ ቀለም ለጥቶኝን። በመጽሔት ለረጅም ጊዜ ይታወቅ እንደነበረው ሁለተኛ ድምፅ የናፈቃቸው አድማጮች ዛሬ ቀድናቸው እንደኔም ደስ ይላቸዋል እያልኩ ነው። አመሰግናለሁ አሉላ። የሬዲዮ መጽሔትን ካንተ ጋራ በማቅረብ ድምፁም የሁለት ሰው እንዲሆን ጠይቀህኛል። እነሆ ከዛሬ ጀምሮ ጀምረናል። አድማጮች፣ ባለፈው የጠረጴዛ ዙሪያ ውይይታችን እንዳስተዋወቅኩት የክፍሉ ኃላፊ ነሽ። አስተዳደራዊ ስራዎችም ጋዜጠኝነት የሚመለከቱ ተደራራቢ ኃላፊነቶች አሉሽ። እንግዲህ አልገብተሻል። ቢያንስ ሁልጊዜ በፕሮግራሙ አብረን እንቀርባለን፣ የተለየ ነገር ካልገጠመሽ እንደ ዛሬው ደግሞ ከቀናን ቆየት ብሎ አድማጮች የሚከታተሉትን የመሰለ ቃለምልልስም አብረን የምንሰራበት አጋጣሚ ተፈጥሯል። እኔ ድምፅ የቱን ያህል እንድናፈቀኝም ያሳበቀ ይመስለኛል። ትዝታ፣ በድጋሚ አመሰግናለሁ። እግዜር ስትልኛል፣ አሉላ። አሁን በወጉ ተዋውቀናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። እስከ አራት ሰዓት አብረናችሁ እናመሻለን። ወደ ምሽቱ ቅንብሮች ከማምራታችን አስቀድመን ታዲያ አድማጮች በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። መንገድ ምንጣፍ ቢሆን፣ መንገድ ምንጣፍ ቢሆን፣ ኅብረ ቀለም ያለው ታዛዥ እንደኔ ልብ ገራም እንዳንችልም መንገድ ምንጣፍ ቢሆን፣ ቢጠቀለል ቢያጥር ሳልሄድ ሳትመጪ እንገናኝ ነበር። ያኔ ነበር ፍቅር ትርጉም የሚኖረው ከንቱ ምናፍቅን ጊዜንና ቦታ ባንዴ ስንገላቸው። ያኔ ነበር ፍቅር ትርጉም የሚኖረው ከንቱ ምናፍቅን ጊዜንና ቦታን ባንዴ ስንገላቸው። መንገድ ምንጣፍ ቢሆን፣ ቢጠቀለል ቢያጥር ፍቅርሽ ተጠቅልሎ አንቺም ተጠቅልለሽ እኔም ተጠቅልዬ አስረሽኝ አስረሽ፣ ቦታ ቦታ ጠቦት፣ ጊዜ ሁሉ ቆሞ፣ ናፍቆት ባለቀሰ ሜዳ ላይ ተጋድመው። ገጣሚ ነቢይ መኮንን ስውር ስፌት በሚል ርዕስ ካሳተመው የግጥም መድብል ባገኘናት መንገድ ምንጣፍ ቢሆን በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል። አድማጮች አሁንም በምግቢያችን ወደ አስተዋወቅ ናችሁ። የምሽቱ ቀዳሚ ቅንብር ነው የምንወስዳችሁ የእድሜ ዘመን የህይወት ጉዞ ነው የሚተርከው። ትምህርት ብዙም ባልዘለቀበት ዘመን ወደ ውጭ ሀገር ተጉዘው የከፍተኛ ትምህርት ከተከታተሉ ጥቂት ኢትዮጵያውያት ውስጥ አንዷ ናቸው። ወዲሁም እያገባደድን ያለነው የአውሮፓውያኑ የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የዕለቱ እንግዳችን አድርገን ጋብዘናቸዋል። አሁን በኢትዮጵያ አራት መንግስታት የዘለቀ ሙያዊና ቤተሰባዊ ህይወታቸውን ወደሚተርከው ግለ ታሪካቸው እንዝለቅ። ሰጥልኝ ወይዘሮ ሜሪ ታደሰ፣ የሙያና ቤተሰባዊ ህይወቶን ጨምሮ የሚቃኝ ግለ ታሪክ ኦቶባዮግራፊ ጽፈዋል። ታሪኮን ለሚቀጥለው ትውልድ ለማስተላለፍ ዘግበው በማድረሶ እንኳን ደስ ያለው። በጣም አመሰግናለሁ ስለጋበዛችሁኝ። ይህንንም ስለ መጽሐፌም ውይይት ለማድረግ ስላሰባችሁ በጣም ደስ ብሎኛል። በመስመር ላይ ባልደረባዬ ትዝታ በላቸው ከእርሶ ጋር ለመወያየት ከኔ ጋር መስመሩ ላይ ትገኛለች። ትዝታ መዝለቅ ትችያለች። እሺ፣ አሉላ ስላሳተፍከኝ አመሰግናለሁ። ወይዘሮ ሜሪም በድጋሚ ላመሰግናቸው ወዳለሁ፣ መጽሐፋቸውን በአሜሪካ ድምጽ ራዲዮ ለማስተዋወቅ ስለፈቀዱ እናመሰግናለን። ክብሩ የእኔ ነው። እሺ፣ እና አሉላ ቀዳሜ ብሎኛል፣ ጥያቄውን እኔ አስቀድሜ ጠይቆታለሁ። ማይ ላይፍ ማይ ኢትዮጵያ ዳይሪ ኦፍ ሂስትሪ ኤንድ ላቭ ሕይወቴ ኢትዮጵያዊ የታሪክና የፍቅር ማስታወሻዎች ይሰኛል መጽሐፎ። እስኪ ስለ መጽሐፎ በሚነግሩን እንንደርደርና ለመሆኑ እንዴት ተጻፈ? እንዴት አሰቡት? እኔ በእውነቱ በሕይወቴ ተማሪም ሆኜ ትልቅም ሆኜ ይጽፋሉ ብዬ ጭራሽ አላስብኩም። ግን ተማሪ ሆኜ በቀን በቀን ማስታወሻ ይይዝ ነበር። ዳያሪ ይታል ውጭ ሀገር በተለይ በተማርኩ ጊዜ ብቻነት በጣም ይሰማኝ ነበር። ሀሳቤን እና ችግሬን ሁሉ በዚህ በዕለታዊ ማስታወሻ ነበር የማስቀምጠው። ከብዙ አመት ጀምሬ በቀን በቀን አይደለም በሳምንት አንዴ፣ በወር አንዴ፣ አንዳንድ ነገር ሲያጋጥመኝ፣ ችግር ሲያጋጥመኝ፣ ወይም ማስታወስ የምፈልገው ነገር ሲኖር እጽፈው ነበር። በኋላ ትምህርቴን ጨርሼ ሀገር ከተመለስክ በኋላ ብዙ ተጠራቅኗል፣ ይሄ ማስታወሻ እና አንድ ፈረንጅ ወዳጅ ነበረች፣ እና ይህንን ማስታወሻ እንደሚይዝ ታውቅ ነበር። ሜሪ ለምንድን ነው መጽሐፍ ማትጽፊ? ይሄ ሁሉ ማስታወሻ እያለስ ለምን አትጽፊም አለች። እሷ ሀሳቡን ተከበች። በእሷ መሰረት መጽሐፉን ቆይቷል። አንድ አስር ዓመት ይሆናል ከጀመርኩ ቀስቀስ እያልኩ ጀመርኩ። በእውነቱ በዚህም በመጽሐፍ ማደራጀት፣ እንዲሁም በሀሳብ በድጋፍ በምክር ላደረጉልኝ ሁሉ አመሰግናለሁ። በጣም ብዙ ሰው ርቶኛል፣ አደፋፍሮኛል። አንዳንድ መጽሐፍም ከተጻፈ በኋላ የጎደለ ነገር እንዳለ ያስቀየምኩት ነገር እንዳለ ቅርታ ጠይቃለሁ። መጽሐፍ እዚያ ግን ላደረጉልኝ ሁሉ አመሰግናለሁ። ወይዘሮ ሜሪ መጽሐፎን አንብቤዋለሁ። በጣም ለማንበብ የሚቀል እና እንደ ውሃ የሚወርድ ታሪኩም በጣም የሚያስደስት መጽሐፍ ነው። በድጋሚ እንኳን ደስ ያለው ትላለው። በዚህ አጋጣሚ ዳይሪ የመያዝ ወይንም ማስታወሻ ሁል ጊዜ የመያዝ ጥቅሙን እንግዲህ ለአድማጮቻችንም እያስተላለፉ ነው። እሱ በጣም አስፈላጊ የሆነ ልምድ ነው። ወደ መጽሐፉ የመጀመሪያ ሂደት እንግባና በጣሊያን ወረራ ዘመን ወቅት ወላጅ አባቶ እንግዲህ ከቀዳማዊ ኃይለ ሥላሴ ጋራ ወደ ውጭ ሀገር ተሰደው ነበር። ከዛ ተመልሰው ይመጣሉ። የቤተሰብ ጉዳይ ስለሚያሳስባቸው ወደ እናንተ ይመለሳሉ፣ ወደ ቤተሰብ። በዚያ ውስጥ ሁለት ኢትዮጵያውያን አሁን ኤርትራውያን ነው የሚባሉት አብርሃ ደቦጭና ሞገስ አስቀዶም ግራዚያኒ ላይ የህይወት ማጥፋት ሙከራ ያደርጋሉ። ግራዚያኒ ጦር በብዙ ሺህ የሚቆጠሩ ኢትዮጵያውያንን ይገላል። እስቲ ከዛች የታሪክ ማስታወሻ ትንሽ ጨለፍ አድርገው ያስረዱ። ስለ አባቶ ምን ያስታውሳሉ? ስለ ጊዜው ምን ያስታውሳሉ? እንግዲህ በእውነቱ ከዚህ ጀምሮ ነገሩ የተጀመረው በጣሊያን ወረራ ጊዜ ነው። से अब्बा थे, ना ये बात हैं। थे कर जान हुई गारा सदन गुरी जागर खे बहला थे सोस्ते जावा करना ये ठालियान हंसतेम बहला ሲያየው ነገሩን የድሮ ነገር ወደፊት አይመለስም እና ባለቤቴና ልጆቼን አስከውኛል ብሎ ለጌቶቹ አመለከተ። ላንደን ታዲያ ምን ይሻላል? እኔ ወደ ኢትዮጵያ ብመለስ። ጃንሆን አረተው እንዴት ትመለሳለህ? ባትሄድ ይሻላል ብለው ትነካል። ነገር ግን እሱ አይ ግት የለኝ ልመለስ ልጆቼ ጋር ሊደባለቅ ብሎ ተመለሰ። እንደተመለሰ በአርባ ቀን ነው ይሄ የግራዚያኒ ነገር የሆነው እና ይሄ ሲሆን ጣሊያኖች እንግዲህ የሚጠረጥሩትን ሁሉ ሰው ምን አስጀመሩ እና ታደሰ አሁን አይደለም እንዴት ጃንቤ የተመለሰው እሱም አንዱ ይሆናል፣ እዚህ ሴራ ውስጥ እና መያዝ አለብን ብለው ሌሊት መጥተው፣ ካኑን መጥተው ወሰዱት። በቃ መጨረሻ ጊዜ ያየ ነው እዛ ጋር ነው ከወሰዱት በኋላ የደረሰበትን የለበትን ደግሞ ብዙ አመታት እናት ትጨነቅ ነበር። አሰሩት? ገደሉት? ምንድን ነው ያለች ትጨነቅ ነበር። አንድ ሶስት ዓመት በኋላ ነው ሸው ሊቀው ባልሽ ተገሏል ብለው ያኔ ነው የነገሩ እና ሰው ጭንቅ ጊዜ ነው ያጋጥማል። ስንት ዓመት ነበረ በዛ ጊዜ ወይዘሮ ሜሪ? አስር ወ አስራ አንድ ዓመት ሆነ። አመሰግናለሁ ትዝታ ሮ አድርገሽ መስመራት ይዘሽልናል ወይዘሮ ሜሪ የልጅነት ታሪኮን ትውስታዎች ትዝታ እንዳለችው ጥሩ አድርገው ማስታወሻ ላይ በመከተበው ዛሬ ለትውልድ ማለፍ ብቻ ሳይሆን እንድንወያይባቸው ምድል ሰጥተዋል። እስኪ እዚያው የልጅነት ዘመኖ ላይ ልቆይና በጣም በልጅነት ስለሆነ ይሄ ሁሉ የሆነው ምን ይመስል ነበረ ህይወት በዚያ ጊዜ? በተለይ ድንገት አባቶን ሲያጡ ገና በህፃንነት ነው እና ይሄ የሆነው ምን አይነት ጊዜ ነበር? የመጀመሪያዎቹን አመታት ያስታውሳሉ? የአባቶን መገደል በተረዱበት ጊዜ በጣም በጣም አስታውሳለሁ። በተለይ ያረዷት ያረዷት እናቴ ጋ እንደ ልንዳችን በሌሊት መጥተው ለቅሶ ለቅሶ ሁሉ ሲኖር በጣም አስታውሳለው። የእናቴ ህይወት በቃ እንደው አሜ ነው የጠፋው። እና ከዚህም በላይ ደግሞ ንብረታችን፣ ደሞዝ አልነበረም፣ ጡረታ አልነበረም። በጣም ችግር ላይ ነበር። የነበርንበትን ቤት እናቴ ላከራይ፣ ህይወታችን በቃ ተለወጠ። ሰራተኞች የነበሩበት ቤት አሳድሳ እናቴ እዚያ ገባን። የነበርንበትን ቤት አንድ ጣሊያን ኢንጂነር ተከራየና ገባ። አይነኩንም ነበርን ተከራየው ጣሊያን ደህና ነበረ። አንዳንዴ ግን ወታደሮች ይመጡና እንደው ለመፈተሽ ነው ለማየት፣ በመጽሐፍ የሚጽፍ የዋለው። አንድ ጊዜ አንድ የጣሊያን ወታደር ቤታችን መጥቶ እንግዳ ቤት ቁጭ ካለ በኋላ የሙሶሊኒ ፎቶግራፍ ለምን የላችሁም አለ። እኛ የለንም፣ እናቴ የለኝም ለዚህ ሚሆን አደረግኩት አለች። አወጣና ከቦርሳ ውስጥ ሙሶሊኒን ጭንቅላት የሚያሳይ ወሰደና ገበታው ላይ ያደረገልኝ ያውላችሁ ያው እና ሙሶሊኒን እዚ ላይ አድርጓል እና ተነሶ ነው ይህ ሁሉ አስታውሳለሁ። ገባን ነገሩ ሁሉ በቃ ወደፊት ህይወት እንደሚለወጥ እና እንዳለቀ ተሰማን። ከዛ ወዲህ ግን ጃንሆይ የሁሉ ነገር ከሆነ በኋላ ይመለሱ ነው ሲባል አስታውሳለሁ። መጀመሪያ ነገር እናቴ ግዳ ቤቴ ታዲያ መጀመሪያ የሙሶሊኒን ስዕል መሬት ጥላ ከሳከሳቸው ሳቸው መመለሳቸው ሲሰማ ሰው የሚል እንትን መሬት ላይ መከስከሷን አስታውሳሉ። እንግዲህ እንደዚህ በጨቅላነት ከባድ ፈተና እንደገጠመው ልጅ ተሸንፎ አልቀሩም። ይኸው አሁን ታሪኮ በሚታይበት ብዙ ስራዎችን ለመስራት በብዙ ፈተናዎች ውስጥ ለማለፍ በቅተዋል። በቀጥታ እንደው ከልጅነቱ ወደ ትምህርት ዘመን እንውሰዶ በ1943 ዓመተ ምህረት ወደ ካይሮ ተጉዞ የመማር እድል ገጥሞታል። ከዚያም ወደ እንግሊዝ ተሻግረው የከፍተኛ ትምህርት በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ተከታትለዋል። ለመሆኑ ያ እድል እንደት እንዴት ተፈጠረለዎት? እስኪ እሱን ነው የሚያጫውተው። እንዳልኩት ምንም እኛ እናቴ ምንም ከዛ ከቤት ኪራይ በቀር ምንም ገቢ ያልነበረባትም፣ ግን ስንቆይ ጃንም ከተመለስ በኋላ የትምህርት ነገር በካቶሊክ ሚስዮን ተማር ቤት እኔም ወንድሜ የምንሄድ ስለነበረ የትምህርት ነገር በጣም ዋጋን ቤተሰባችን ይሰጠው ነበር እና አጎቴ፣ የእናቴ ወንድም ታላቅ ወንድም፣ የአባቴ በጣም ወዳጅ ነበረ። ታደሰ እኮ ውለታ ብዙ አለብኝ፣ ልጆቹን ማስተማር አለብኝ ብሎ ተነሳ እና እሱ የንግድ አለም ውስጥ ስለነበረ ትንሽ ገንዘብ ነበረው። እኔም እዛ ዘነበወርቅ ትምህርት ቤቱ ትንሽ፣ ወንድሜም ለትምህርት ደረጃ ደርሰን ነበር። አጎቴ ስለዚህ ሄደው ይማሩ ግልፅ ሀገር ሄደው ይማሩ ብሎ እኔም ወንድሜንም ወደ ግልፅ ላከል። እዛ አምባሳደሩ ወዳጃችን ስለነበሩ ብዙም ስጋት አልነበረብንም። እዛ ሄደን እዛ ተማሩ እ አጎቴ ነው በእውነት እዚህ ያደረሰን ከካይሮ ድረስ። ከካይሮ በኋላ ደግሞ ወደ እንግሊዝ ሀገር ለመሄድ ታሰበ። በእውነቱ ውጭ ሀገር በዛን ጊዜ ለመሄድ ብዙ ወዳጅ ብዙ ድጋፍ ያስፈልግ ነበር። ብሪጋዴር ሳንትፎርድ የሚባሉ ነበር። ከዚያ ነው ጋር የተመለሱ በጣም ቤተሰባችንን ስለሚወስዱ ግድ የላቸውም። ላኩ ልጆቻችሁን እንግሊዝ ሀገር ከላካችሁት እኔ ወዳጅ አለኝ እዛ፣ በደንብ ሊማሩ ይችላሉ ብሎ በብሪጋዴር ሳንትፎርድ እርዳታ እንግሊዝ ሀገር ሄደ፣ ወንድሜም ፈረንሳይ ሀገር ሄደ። ወይዘሮ ሜሪ እዚህ ላይ በጣም የሚገርመው ምንድን ነው ያ ዘመን ሴቶች ለቤት ሙያ እንዲሰለጥኑ ተባል እንዲዘጋጁ የሚደረግበት ዘመን ነበረ። የእርሶን ታሪክ ልዩ የሚያደርገው ምንድን ነው፣ ከወንድሞ ጋራ እኩል ቤተሰቦ ምንም ሳያቅማማ ለከፍተኛ ትምህርት ለዘመናዊ ትምህርት እርሶን ወደ ውጭ መላኩ ነው። እና እርግጥ ነው የአጎቶን ሚና ጠቅሰዋል በእርሶ ሕይወት ውስጥ። እስቲ ስለዛ ያጫውት እንዴት ተቀባይነት ነበረው በዛ ጊዜ የሴቶች ትምህርት? አይ በዛ ጊዜ በእውነት አንቺ እንዳልሽ የተዳር ጉዳይ ልጆች ባል ያገኙ ሲሆን መሸ ደርደር ሲሆን የሚል ነገር ነበር እንጂ የሴቶች ትምህርት የናክል እንትን አልሰጠንም። ሚስዮን ስለነበር የተማርነው ካቶሊክ ሚስዮን ነበረ ነው የሄድኩት። ሴሮች ጋር ነበር። ወንድሜም እዛ ነበር የሚማረው። አጎቴ ሚስ አገባ አልነበረም፣ ልጆችም የሉትም። በጣም ይከታተል ነበር እና እንደ እነዚህ ልጆች መማር አለባቸው የሚል ነገር ጭንቅላት ውስጥ ነበረ። ስለዚህ ሌላ ነገር አልታሰበም። የትምህርቱ ጉዳይ ነው ከፍ ያለ ዋጋ የተሰጠው የትምህርት ጉዳይ ነው። የትዳር ነገር ተነሳው። እናም ተምረውም ከተመለሱ በኋላ ዘመኑ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ጥረት ያደርጉ የነበረበት ዘመን ነው እና ያንንም ይዘረዝራሉ በመጽሐፉ። እስቲ ያኔ ስለነበረው ጥረት አንድ ሁለት ነገር የሚያስታውሱትን ይንገሩን። ተምረን እንደተመለስን ጃንሆይ በጣም ከስደት ተመልሰው ሀገሩን ወደፊት ለማራመድ በጣም ጥረት ያደረጉ ነበር። ከሁሉ የበለጠ ደግሞ ጃንሆይ ለትምህርት ነው ዋጋ የሰጡት። ለትምህርት የተማረ ሰው በጣም ይፈልጉ ነበር። በተለይ ከውጭ ሀገር የሚመለስ ብርቅ ነበረ በዛን ጊዜ። እንደተመለስም ለስራ የተማረ ሰው ችግር አልነበረበትም። እኔ ስመለስ ምንድነው የተማርሹ የተባልኩት። ሶሲዮሎጂ ነው የተማርኩት ስል ብዙ አልገባቸውም። የእርሻ ትምህርት ብል ኖሮ፣ ኢንጂነር ነኝ ብል ኖሮ ይገባዋል። የእኛ ሰው ሶሲዮሎጂ አይገባውም። እና በቃ እንግዲህ ያው ትምህርት ሚኒስቴር መደብ ተባለ። የሚገርም ነገር ነው። በዛን ጊዜ ተምረንም ስንመለስ ባለስልጣን በተለይ ሴቶች የተማሩ ብዙ ሰ ስለዚህ የትን መንድባት የሚል ችግር ነበረባቸው። ትምህርት ሚኒስቴር አንድ ቦታ አስገቡም። ጆብ ዲስክሪፕሽን የሚሉ ነገር ደግሞ አልነበረም ያኔ እንደው እዛ እሱ አንድ ቦታ ይደረጋል እንጂ ተስራ ይሄ ነው ደሞዝ ይሄ ነው ዝርዝር ይሄ ነው የሚል ነገር የለም። አለቃህ እንደሚያስብ ነው፣ ወይም ተስራ የሚሆነው ስራ ይሰጥሃል። ደብዳቤ ጻፍ ሲባል ይህን ጥናት አድርግ ይላል እንጂ ጥርት ያለ ጆብ ዲስክሪፕሽን አልነበረ። በጣም ችግር ነበረ። ግን አንድ ነገር ዩኔስኮ ባንክ ዜገብ በመሰለኝ በትምህርት ሚኒስቴር ለመርዳት ሲገቡ ትምህርት እኮ አንደኛ ደረጃ፣ ሁለተኛ ደረጃ፣ ዩኒቨርሲቲ ብቻ አይደለም። ትምህርት ኮሚኒቲ ኤዱኬሽን የሚባል ነገር አለ። ኮሚኒቲ ኤዱኬሽን ፕሮጀክት እና አቋቁም ብለው ሲናገሩ እኔን እዛ መደቡ፣ ዩኔስኮዎች ጋር አብረው ለመስራት እና ይሄ ምንድን ነው የትም ቦታ ሄዶ መንደር ይሁን ትንሽ ከተማ ይሁን ሴቶችን ይሁን ወንዶችንም ሰብስቦ የልጆቻቸውን ችግር ሳይሆን የእነሱን ችግር ካጠና በኋላ እነሱን ለመርዳት ኮሚዩኒቲ ኤዱኬሽን የሚል ፕሮጀክት ነበር። እኔንም ዩኔስኮ ጋራ ወደ ማጀቴ ደሴ ላኩኝና እዛ ሴቶችን ማነጋገር ሴቶች ልጆች የሚያሳድጓሉ ልጆቻቸው ታመመዋሉ እነሱ በሽተኛ የሆኑዋሉ እነሱን ሰብስበን እንዲማሩ ፊደል ባይሆን መጽሐፍና ማንበብ እንኳን እንዲማሩ ሊትረሲ ሊትረሲ ሊኖራቸው ሴቶችና ለወንዶች ፕሮጀክት እዛ ዳራ ደረጀ ሰርቼ ተመለሰ። ይሄ ነው በቃ የመደቡኝ ስራ መጀመሪያ ይሄ ነበር። እንደው ከመጽፎ ማስታውሰውን ልጥቀስና አሉላ ወደ ቀጣዩ ጥያቄ ይሂድ። ምን ይላሉ አሁን እንደጠቀሱት ተምረው ሲመለሱ የትምህርት ሚኒስትሩ ቤት ጀርባ የነበረ አንድ የሰራተኛ ቤት የሚመስል ውስጥ ሶስት ወንበር ያለው ክፍል ነበረ። እዛ ነው የገባችሁት? እንደ ኢትዮጵያ አቆጣጠር በ1930 ዓ ም የትምህርት ሚኒስቴር ሲቋቋም እናንተ ልክ በአርባዎቹ ውስጥ ተመልሳችሁ ስትመጡ እዛችሁ ውስጥ ነው እንግዲህ ትምህርት ሚኒስቴር ሀ ተብሎ የተጀመረው። አዎ ትንሽ ክፍል ነበረች። እኔም አንድ ጸሐፊ ብቄ ስትል ነበር አንዳንዴም አንድ ላም ደግሞ ትመጣ ነበር። እዛ ኬት እንደመጣች አይታወቅም፣ የማን እንደሆነች አይታወቅም። ላም አንድ ላም በር ቀሩ ክፍሉ ብድግ እያለ ትመጣለች። እንደዚያ ተሰለሱ ሁኔታ ነው የጀመርነው። ብቻ ጥሩ ሰራተኞች መደቡልኝ። ጸሐፊ ነበረኝ አክሊሉ የሚባል በጣም ረዳኝ ነበር የቤተ መንግስት ዘመዶች ስለነበሩት የመንግስት አሰራር ትንሽ ይገባው ነበር። ብዙ ነገር አስተማረኝ፣ ስለ ሀገሩ ልማድ። ችሎታችን ምን ያህል እንደሆነ የሚገምት አልነበርም። ማነች እሷ? የት ነው የተማረችው? ዘመዶቿ ማናቸው? ወገኖቿ ማናቸው የሚል ነገር አለ። በአስተሳሰብ በዛ መሰረት ነው ስራዬን የቀጠልኩት። እስ ያኔው የትምህርት ሚኒስትር የመጀመሪያ ናቸው መሰለኝ። ማን ነበረ ስማቸው? አቶ ከበደ ሚካኤል አቶ ከበደ ሚካኤል ነው። ደስ ይላል። ያን ጊዜ የሚጠርቁበት የቅርብ ጊዜ አድርገው ነው እያስታወሱ ያሉት፣ እና ትውስታውም በጣም ጥሩ ነው። ሮም ሜሪ ያን ዘመን እንደ ቅርብ ጊዜ ማስታወስ ችለዋል። ስለ ትምህርት ጉዳይ አንድ ሁለት ጥያቄዎች እንደው አከታትለን እናንሳለሁ። በዚያን ጊዜ እንደገለጹት የትምህርት ነገር ጅማሮ ላይ ነበር እና በጊዜው የተማረው ኢትዮጵያዊም ቁጥር በጣም ጥቂት መሆኑ ይታመናል። በዚህ ምክንያት ታዲያ ወላጆች ልጆቻቸውን ወደ ተማሪ ቤት እንዲልኩ ለማግባባት የሚደረገው ጥረት እንደሚከብድ በመጽሐፎ ያስታውሳሉ። ኋላም ብዙ ዘመን የቀጠለ ይመስለኛል። ልጅን ተማሪ ቤት መላክ ከወላጅ ጋር ትንቅንቅ ይፈልጋል። አግባብቶ መላክ አለና እስኪ ስለ እሱ ያጫውቱን ትዝ የሚለውትን። ተማሪ ቤት መሄድ ትልቅ እድል ያስፈልግ ነበር። የሁሉ መብት አልነበረም። ጃን ሆይ ግን በእውነቱ ባደረጉት ጥረት ፕሮግራም ሁሉ ቅድሚያ የሰጡት ለትምህርት ነበር። የትምህርት ጉዳይ በጣም ይሰማቸው ነበር። ብዙ ድጋፍ እናገኝ ነበር። እኔም አቶ ከበድ ሚካኤል እሳቸው ጋር ነው መጀመሪያ ጊዜ የገባሁት። መጀመሪያ አለቃ እሳቸው ነበሩ። በተለይ ከውጭ ሀገር የተመለስን ሰዎች ችግር የነበረብን የጉዞ ጉዳይ ነው። ከስራችን ወደ ቤታችን ልምሄድ ከስራችን ወደ ቤታችን ልምሄድ መኪና መንግስት ካልሰጠ በቀር ያስቸግር ነበር። ማስታወሰው አቶ ከበድ ሚካኤል የታዲያ የመኪና አላንስ ተፈልግ ያለሻል። አሁን ከቤቴ እዚህ ድረስ መመላስ ሳቅቶኛል። እንግዲያ ጌቶችን መፍቀድ አለባቸዋል። እሺ እንግዲህ ያቀርቡልኝና አላንስ እንዲፈቀድልኝ ለጃን ወይም ይንገሩልኝ አልኳቸው። አንድ ወር ተኩል በኋላ ጠሩ። ተፈቅዶ ልሻል አላንስ ታገኝና መኪና ልታገኝ ነው። ግን ያንቺን ጉዳይ ሳቀር በመጽሐፌ ላይ ጽፍ ይዋሉ ይህምን ያቺን ጉዳይ ሳቀር ጌቶቹ አንድ ጥያቄ ጠየቁኝ አሉ። እኔ ደግሞ ደነገጥኩ። ምንድነው የጠየቁት? ሜሪት ሜሪ ታጥሰም ሶሻሊስት አይደለችም አሉ። ሶሻሊስት ነች? ስትልለ በጣም በጣም ደነገጥኩ። ነኝም አላልኩ፣ አይደለሁም ማላኩ ብቻ ዝም ብዬ በቃ ዝም ነው ያልኩት፣ ምንም መልስ አልሰጠሁም። ደነገርኩ እንዴ፣ ሶሻሊስት ከሆንኩ እኮ አደጋ ላይ ወይ ወድቅ ይሆናል ብዬ እንግዲህ። ምንድነው ይሄ የተማርኩበት ኮሌጅ እንግሊዝ ሀገር ለንደን ስኩል ኦፍ ኢኮኖሚክስ የታወቀ ሶሻሊስት ዩኒቨርሲቲ ነበር። እንግዲህ እዛ ስለተማርኩ ይመስለኛል እሳቸውም የጠረጠሩ መልስ ሳጠቻ እጅ ወጣ። በጣም አደገኛ ጊዜ ነበር ሶሻሊስት መሆን። እንግዲህ አሁን ወደ ልዩ ርዕስ ነው የምናልፈው። አሁን ደግሞ ስለ አስራ ዘጠኝ መቶ ሀምሳ ሶስቱ የመንግስት ግልበጣ ሙከራ እንነጋገር እና ስለዚያ ጉዳይ ምን ያስታውሳሉ? ስለነ- ጀነራል መንግስቱ ነዋይ እና ግርማሜ ነዋይ የማስታውሰው በጣም የሚያስደነግጥ ጊዜ ነበረ። ጀነራል መንግስቱ የቤተሰባችን ወዳጅ ነበር። በጣም ቅርብ ወዳጅ ነበር። እኛ ቤት ይመጡ ነበር ለግብዣ እኛም እሳቸው ቤት የሚሄድም ነበር ነገር ግን በፍጹም ይሄን አይነት ነገር ውስጥ ይገባሉ ብለን በዛን ሆይ ላይ ወይም በድርጅቱ ላይ አንድ ነገር ያመጣሉ ብለን አላሰብንም ነበር ግን ወንድማቸው ወንድማቸው ግርማሜ እሱን ይመስለኛል ደንበኛ ሶሻሊስት ነበረ እሱ ዋና ነበር እንግዲህ ወንድሙን ኢንፍሉንስ ማድረግ ጀመረ ከዩኒቨርሲቲ ተማሪዎች ይሁን አንድ ግሩፕ ይሰበስብ ነበር ይመስለኛል። ይሄ ሲሆን በጣም ነው የደነገጥነው። ጃንሆይ ማንም ይነቀንቃቸዋል ብለን አላሰብንም ነበር። መኳንንቶችንም ሲታሰሩ በእሱ ምክንያት ጃንሆይንም ለማውረድ ጥረት መሆኑን ጭምጭምታ ሰማን። ወንድሜ ባለስልጣን ስለነበረ በጣም ይነግረን ነበር። ይሄ ነገር አላማረንም መጥፎ ጊዜ ሊመጣ ነው እያለ ብዙ ነገር ይነግረን ነበር። ያኔም የገንዘብ ሚኒስትር ሆነው ነበረ። ወንድሙ አቶ ማሞ ታደሰ ይነግረን ነበር። እንሰጋ ነበር። በኋላ መኳንቶቹን ሁሉ ካሰሩ በኋላ ማሞም በቃ ይታሰራል ብለን በጣም እንሰጋ ነበር። እናቴ በጣም ትሰጋ ነበር፣ ግን ሲሰራ አንድ ጊዜ ግቢ እያለ ጄኔራል መንግስቱ የዚህ ጉዳይ እንግዲህ ዋና ኃላፊ መሆን ጀመሩ የዚህ ንቅናቄ። በኋላ አዩት ወንድሜን አዩት እና እንዲ ማሙሻን አንተ ደግሞ እዚህ ምን ምን ትሰራለህ አሉት። ሜንጃ ተጠራሁና መጣሁ። ሂድ ሂድ አንተን አንፈልግም ሂድ አሉት እና ለቀቁት። ሲለቁት የእህቴ ባል እዛ ስለነበረ በጣም ደስ አለ። በመኪና ይዘት ነበር። ሲን እንዲያመለጠው እሱ አይቀርለትም ነበር። ብዙ ስጋት ነበረብኝ፣ ብዙ ስጋት። ክቡራትና ክቡራን አድማጮች ከወይዘሮ ሜሪ ጋር የነበረን ቆይታ ዘለቅ ያለ ነው። ሙሉ ወጋችንን በድረገጻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እናኖራለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱ በታሪክ ማስታወሻ ቀንብሩ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረውን ፓርላማ አመሰራረትና በዘመናዊ ህጎች ከመተቃቱ አስቀድሞ በኢትዮጵያ ለረዥም ጊዜ ይሰራበት የነበረውን ፍትሐ ነገሥትም ያነሳል። ንጉሴ፣ መስመሩ ያንተ ነው፣ መጀመር ትችላለ። አመሰግናለሁ አሉላ። የውጭ መንግስታትና የየሀገራቸው ጋዜጦች ስለ ኢትዮጵያ በየጊዜው የሚገልጹትን አስተያየት ስንመለከተው የመንግስታችን አስተዳደር የፊውዳሎቹን አሰራር የሚከተል በመሆኑ ኢትዮጵያ ዘመናዊውን ስልጣኔ መቀበል አቅቷታል የሚል ወቀሳ ነው። ይህን ኃይለ ቃል የዛሬ ሰባ አራት ዓመት የተናገሩት ቀዳማዊ ኃይለ ስላሴ ናቸው ኢትዮጵያ ያን ጊዜ ፍትሐ ነገሥት መንፈሳዊና ስጋዊ በዚህ ሕግ ትተዳደር ስለነበረ ዘመናዊ ሕገ መንግሥት ቢኖራትም ፓርላሜንታዊው የሕዝብ ተወካዮች ምክር ቤት ባልነበረበት በፊውዳሉ ሥርዓት ጊዜ ያንን ተከትላ ስትተዳደር ቆይታለች። በኋላ ግን ንጉሠ ነገሥቱ ተራማጅ አስተሳሰብ ካላቸው ባለስልጣኖቻቸው መካከል ሦስቱን መርጠው የኢትዮጵያን ሕገ መንግሥት ለማሻሻል እንዲረዳ ሐሳብ እንዲያቀርቡላቸው አደረጉ። በጥናቱ መሠረት የሕግ መምሪያና መወሰኛ በሚል ሁለት ምክር ቤት እንዲቋቋም ተደረገ የመወሰኛው ምክር ቤት አባላት ከመሳፍንቱ ከመኳንንቱና ከባላባቶች መካከል በንጉሠ ነገሥቱ የሚሾሙ ሲሆን የመምሪያው ምክር ቤት አባላት ደግሞ የምርጫው አሰራር ለጊዜው ለሕዝብ ግልጽ እስኪሆን ድረስ መንግሥት ራሱ የሕዝብ ተወካዮች ይሆናሉ ያላቸውን በህብረተሰቡ ዘንድ ተቀባይነት ያላቸውን ሰዎች እየመረጠ ወደ ፓርላማው ያስገባ ነበር። በኋላ ሕገ መንግሥቱ ሲሻሻል ሕዝቡ ራሱ የምርጫ ካርዱን እየወሰደ ራሱ በራሱ የሚመርጠውን መምረጥ ጀመረ። የንጉሠ ነገሥቱ ፓርላማ በምርጫ ውድድር ጊዜም ሆነ በአሰራር አባላቱ በፓርላማው በሚሰጧቸው አስተያየቶች አንዳችም የመንግስትም ሆነ የአስተዳዳሪዎች ተጽዕኖ ሳይኖርባቸው ሐሳባቸውን በነጻነት ያራምዱ እንደነበር የታሪክ ድርሳናት ያወሳሉ። በሕይወት ያሉ አሁንም የምክር ቤቱ አባላት ይናገራሉ። የዚህ ዝግጅት አቅራቢ በአንድ ወቅት የንጉሠ ነገሥቱ መንግሥት የፓርላማ አባል የነበሩትን ዛሬ በሕይወት የሉም ቀኛዝማች ዘውዴ ቢራቱን ስለዚሁ ስለ ፓርላማ ጉዳይ አነጋግሯቸው ነበር። መንግሥት እንኳን ነድፎ ያቀረባቸው ፖሊሲዎች ስለ ብድር የሚቀርብ ስለ ሌላም ልማት ቢቀርብ ያ ነገር ኮፒ ደርሰዋል። አማካሪ ያነባል። በቀጥታ ተወያይቶ ያው ውይይት ግን ደጋፊን ተቃዋሚም ተቃዋሚዎች በድምፅ ካሸነፉ ያ ይሰረዛል። ብድሩም ሆነ ፖሊሲ ከተደገፈ ያልፋል። ጥሩ አርጎ እንደ ግራ ቀኝ ተከራካሪ ምክር ቤቱ ብቻ ነው የሚከራከርባቸው ጉዳዩ አባላቱ በነጻነት ትከራል። አድማጮች የስድስተኛው ዙር ምርጫ ሊካሄድ ቀኑ እየቀረበ በመሆኑ ትውልድ ያለፈውን አውቆ ከነበሩትና ካለው ምርጫ አካሄድ ጋር ማገናዘብ እንዲችል በሚቀጥሉት ተከታታይ ፕሮግራሞቼ እንዲህ አይነት ዝግጅቶችን የማቀርብ መሆኔን እየገለጽኩ የዛሬውን በዚህ ላብ። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። አሁን ክርክር በትናንትናው ምሽት የተጀመረ ክርክር ነው። ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ የያዙት ጠበቅ ያለ ሙግት በትግራይ ክልል ያለውን ሁኔታ አጠቃላዩን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ እያወዛገቡ ያሉ ጭብጦችን ይፈትሻል። ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ለኢትዮጵያ ፓርላማ ባሰሙት ንግግር የተነሱ ጉዳዮችን ጨምሮ ሰሞነኛ ሁኔታዎችን ይመለከታል። አሉላ አንተ ነህ የክርክር ፕሮግራሙን የመራኸው፣ ወደ ዝግጅትህ ውሰደን። እንግዲህ አመሰግናለሁ ትዝታ። እንግዶቻችን ራሳቸውን ያስተዋወቁበትን ላስታውስ። አመተ አዲስ ካናዳ ነው ያለሁት ዮሐንስ አብርሃ ባላለሁ ትግዳ ሚኒስትር ሰራተኛ ነበርኩኝ ላለፈ አሰልተኛ ነታት በዋና መስሪያ ቤትም በውጭ ላለ ኤምባሲዎችም በፓሪስ ና በብራሲል ሰርቻለን አሁን ውጭ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ ከዛ ኮሚቴ ጋር አብሬ እየሰራ እገኛለሁ ዛሬ አቶ ጀርጌስ ይባላለን ትውልድ ሀገሬ ኤርትራ ያደኩበት ኤርትራ፣ በኮሌጅ ደረጃ እና ከዛ በኋላ ስራ ኢትዮጵያ ለረጅም ዓመታት ቆይቻ ያለን። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ይሰራ ነበር። አሁን ጡረተኛ ነ ሆነ ጥሩ ባላለሁ ዋሽንግተን ዲሲ አካባቢ ነው የምኖረው በአለም ባንክ ውስጥ ኢንተርናሽናል ኮምፓሪዘን ፕሮግራም የሚል በመቶ ዘጠና ሀገር ላይ ሄድ የኢኮኖሚ ማነጣጠሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ የሰራ ነበር። አሁን በብዛት በዚህ በኢትዮጵያ ዳያስፖራ ስራ ላይ ነኝ የምሳተፈው በዛ ላይ ነው። አሁን በቅርብ ጠቅላይ ሚኒስተሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ። ዶክተር በርሄ በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣቱን መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ቅድም አቶ ዮሐንስ ጠቅሰውታል። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት ይህም እርምጃ ተከትሏል። በሌላ በኩል በዓለም አቀፍ ተቋማት ቅድም የጠቀሷቸውን ጨምሮ በአክሱም ተፈጸመ የሚሉትን ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበው እና ምንድን ነው የእርሱ አስተያየት በዚህ ላይ? ውሸት አስር ጊዜ ገለብጡት ናንትን ቢሉት ከውሸትነቱ አልፍ የኤርትራ ሰራዊት እንኳን እንደዚ አይነት ተግባር ሊያደርግና አጋ አይደለም፤ የኤርትራ ወታደር አይደለም ግን በቅርብ የማውቀው ነገር ስለሆነ በትግሉም ጊዜ ሄጃለሁኝ ሜዳ ብዙ ጊዜ ስለምመላለስ ስለማውቀው እንኳን እንዲህ አይነቱ ነገር አነስተኛ ነው የሚባል ኢንፍራክሽን ወይ ደግሞ ህግ መተላለፍ አይደረግም። እዛ ለማሸነፍ የቻለው እና በድል ለመጎናፀፍ ነፃ ለመሆን የበቃው የኤርትራ ትግል የኤርትራ ሰራዊት ስነስርዓት በማክበር ትእዛዝ በማክበር ነው። በኦንሊ የኤርትራ ሰራዊት በራሱ የሚያደርገው ነገር ቢኖር ምንድን ነው? መስዋዕት ብቻ ነው። መስዋዕት የሚፈልግ ነገር ሲሆን፣ ያዛዡ ትዕዛዝ ሂድ ሙት እንዲለው አይጠብቅም። አስፈላጊ የሆነ ሲታየው ሄዶ ራሱን ይሰዋል። ይሄ ብቻ ነው የሄዱት አሰራት እና በዚህ አይነት መልክ ለወደፊቱም የሚያሳፍር ነው የሚሆነው። እኔ እንኳን እንዲህ አይነት ነገር እና ይሄ አይነት ክስ በህግ ደረጃ የእንደሆነ አድሚሲቢሊቲ ኦፍ ኤቪደንስ የሚባል አለ ተቀባይነት ያለው ኤቪደንስ ነው ወይ ተብሎ መታየት አለበት። አሁን እንደምናየው ግን አንዱ ይዞ ጀምረው እና ሌላው ደግሞ እሱን እንደ መሰረት አድርጎ ይተቻል፣ ያባዛዋል፣ ይሄዳል፣ ይሄዳል፣ ያድጋል። መሰረቱ ዜሮ ነው። የትኞቹን ነው የሐሰት መረጃ እየቀረበ ተጨባጭ ባልሆነ ክስ የኤርትራ ጦር ሰራዊት ላይ እየቀረበ ነው የሚሉት? ሰብአዊ መብት ኮሚሽንም ሪፖርት አውጥቷል። ያልተጠናቀቀ ቀዳሚ ባለው ሪፖርቱ በአክሱም ከፍተኛ የሰብአዊ መብት ጥሰት ተፈጽሟል ይላል። ከህዳር 9 እስከ 16 እንደገና ከ19 እስከ 21 ተፈጸሙ ያላቸው የሰዎች መገደል በእርግጥ የሰብአዊ መብት ጥሰቶች ተፈጽመዋል ይላል። በውጭ በዘገባዎች ከቀረቡት የተለየ ነው እና እሱ ላይስ ምንድን ነው የሚሰጡት አስተያየት? ራሱ የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው በጣም አጠራጣሪ የሆነ ከኃላፊዎቹ ጨምሮ የእሱ ትስስር ደግሞ ከውጭ ሀገር ያለው ቅድም ያልኩት አይነት ሰንሰለታዊ መንገድ ይዞ የሚሄድ ስለሆነ በቁጥርም አላስገባውም የሚንልሰው አይነቱ ምክንያቱም ኮንፍሊክት አለ የኢትዮጵያ መንግስት ኢንተረስት ነው የሚያራምድ ያለው የአካል ወይስ የሌላ ተልእኮ ነው የሚፈጽም ያለው ይሄ ለኢትዮጵያ መንግስት የሚተው ነገር ነው ምክንያቱም የራሱ አካል አንድ ሪፖርት ሲያቀርብለት በተለይ ደግሞ እንዲህ አይነት ከፍተኛ የሀገሮች ግንኙነትንም የሚነካ ነገር ሲሆን እሱ የኢትዮጵያ ጠቅላይ ሚኒስትር እንዳለው የኤርትራ ሰራዊት የኤርትራ ህዝብ ለኢትዮጵያ ያዘረገላት ጥሩ ነገር በታሪክ የማይረሳ ነገር ነው ነው የሚለው እና የኢትዮጵያን ለማዳን ኮንትሪቢት አድርገዋል ነው የሚለው ያለው እንዲህ አይነት ሁኔታ ሆኖ፣ አንድ የራሱ ክፍል ሀላፊ የሆነ እንዲህ አይነት ሪፖርት ሲያመጣ መጀመሪያ ነገር ሪፖርቱ ትክክል ነው ወይ ብሎ በህግ አንጻር አድሚስቢሊቲ የዛው የኤቪደንስ እንትን ተከታትለው፣ ሁለተኛ ደግሞ በጥናትም በአካዴሚክ ነገር ያየ ነው እንደሆነም አንድ ሰው አንድ ጽሁፍ ሲያቀርብ ለማሳተም እንኳን ተራ ነገር ለማሳተም የቀረበው ኤቪደንስ ተከታትለው አይተው ትክክል ነው ወይ አይደለም ብለው ማጣራት ያስፈልጋል። የኢትዮጵያ መንግስት ኃላፊነት ነው እና ይሄን ነገር አድርጎ ካመጣው ያንን እነጋገርበታለን። እኔ ግን በምንም አይነት በምንም አይነት የኤርትራ ሰራዊት ግብር ንጽህናቸውን ለማለት ለመጣስ አይውልም፣ አያደርገውም። ቅጣቱም ከባድ ነው እንደዛ ካደረገ እና የማይሆን ነገር ነው። ሌላው በተኩስ ጊዜ የሚያጋጥም ነገር ካለ፣ በውጊያ ላይ የሚያጋጥም ሁኔታ ካለ ላውቀው አልችልም። ግን እሱም ተጣርቶ ይቅረብ እና ይሄ ዝም ብሎ ብቻ ወሬ ተቀብለህ እሱን ማባዛት አንዴ ከበተንከው በኋላ ቅድም እንትን እንዳለው ነው የፕራይም ሚኒስትሩ እንዳሉት ነው። እንዲሁ አሸዋ ላይ እህል መዝራት ነው መበተን ማለት ነው እንዳሉት እንደዛ ነው የሚሆነው እና ይሄ በውሸት የመነገድ ጉዳይ ነው ያለው ይሄ አልረባም፣ አላዋጣም እስካሁን ድረስ እና ይህንን ለአንዴና ለመጨረሻ እንደሚሉት የብዙዎች አነጋገር ኢትዮጵያ መሪዎች ይሄ ጉዳይ አለው መጣራት የሚገባበት መንገድ አለና በሱ ያጣሩት። መልካም መጣራት አለበት የሚለው ላይ የሚያሻማ አይመስለኝም። የተባበሩት መንግስታት የሰብአዊ መብት ጉዳዮች ጽህፈት ቤት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በመተባበር የማጣራት ምርመራ ሊያካሄድ ነው የሚል ተገልጿል። በሂደት እንከታተላለን። አቶ ዮሐንስ፣ ቀደም ብሎ በቀረቡት ላይ ለእርሶ የመከራከሪያ ሀሳቦች በአጭሩ የሚያቀርቡ ከሆነ እድል ስጦ፣ ከዛ ለጥያቄ የሚሆን አንድ ሌላ ድምፅ አሰማለን። አዎ፣ ማነሳቸው የተወሰኑ ነጥቦች አሉ እዚህ ላይ መጀመሪያ ዶክተር በርሄ ካሉት ጀምሪያው አንዱን የምስማማበት ነገር ስላነሱ ነው፣ ከዛ ልነሳ። የኢትዮጵያ የሰብአዊነት ኮሚሽን አሰራር፣ አመዳደብ፣ አካሄድ እኛም ገለልተኛ ነው የሚል እምነት የለንም። እኔ በበኩሌም እንደዛ ብዬ አላስብም። ይህም የምለው ከዚህ በፊት ያወጧቸው ሪፖርቶች አሉ፣ በርከት ያሉ ሪፖርቶች በተለያየ የኢትዮጵያ ክፍል ያላወጡትም አለፈው ዛት ማሰር ሳይታይ ያለፈ በጣም ከባድ የሚባል ወንጀል ተፈጽሞ ያልወጡ ያልተመረመሩ አሉ። አንዱ ይሄ ነው እና ዶክተር በርሄ ያሉት በዚሁ የወጣው ሪፖርት አጠራጣሪ ነው ያሉት ትክክል ነው፣ እኔም እስማማበታለሁ። አጠራጣሪ ነው። ስለዚህ አጠራጣሪ ያልሆነ ሪፖርት መውጣት ያለበት ፈጻሚው አካል የሌለበት ገለልተኛ የሆነ ውሸት ትክክል ነው ውሸት ይነዛል። በጣም ትልልቅ የሆነ ውሸት አንድ ውሸት ፈብራኪ ትግራይ ውስጥም ምናልባትም በአፍሪካ ቀንድ ትልቁ ውሸት ሰብራኪ ያለው በሻዕቢያ ውስጥ ባዶ ሰለስተ ይባላል በትግርኛ ወይም ደግሞ ዜሮ ሶስት የሚባል ክንፍ አለ። ይሄ ክንፍ የፕሮፓጋንዳ ክንፍ ነው። ይሄ የፕሮፓጋንዳ ክንፍ የተሰራውም ያልተሰራውም ምናልባትም በወንጀል መልክ ለመስራት የታቀደውን ነገር አስቀድሞ ሕዝቡ ውስጥ እንዲገባ ከዛ በኋላ ሌላ አካል ሰራው ተብሎ እንዲወጣ የሚያደርጉት ክንፍ ነው። ይሄ ክንፍ የሚፈበርካቸው ውሸቶች አሉ። ከውሸቶቹ አንዱ እስካሁን የነበረው የኤርትራ ሰራዊት ትግራይ መሬት አልረገጠም የሚል ነው። እንግዲህ ይሄ ላለፉት አምስት ወራት የተለያየ መግለጫ፣ የተለያየ ገለፃ በኢትዮጵያ ውጭ፣ በኤርትራ የውጭ ጉዳይ ሚኒስቴር፣ በኢትዮጵያ የኮሚኒኬሽን ሚኒስቴር ሲሰጥ ነበረ። አሁን አለም ተከራክሮ ገብታችኋል፣ በሳተላይት አይተናችኋል፣ ስትንቀሳቀሱ ታይታችኋል፣ መሬት ላይም አላችሁ ብሎ ጫና ካበዛባቸው በኋላ አሁንም ከእነሱ አልሰማንም በነገራችን ላይ የኢትዮጵያው ጠቅላይ ሚኒስትር የኤርትራ ሰራዊት ትግራይ ውስጥ እንዳለ ገልጸውልናል እስካሁን የነበረው ተይዞ የነበረው ውሸት ይህ ነው ኤርትራ የሚባል ሀይል የለም የሚል አሁን ሌላው ውሸት ደግሞ የኤርትራ ሀይል ሰው አልገደለም ሰውም አልደፈረም የሚል ነው ጣልቃ የገባውን የቅርታት ዮሐንስ በአነሷቸው ሁለት ነጥቦች ላይ ተከታይ ጥያቄ የሚጋብዝ ነገር ጠቅሰዋል። አንደኛው ቀደም ሲል ዶክተር ዮናስ ሴቶችን መደፈር አስመልክቶ የተቀናበረ ቪዲዮ የሚያነሳሳ በማስረጃ የተደገፈ አለ ብለው ነበረ። ሴቶች ሲደፈሩ በየትኛውም ዓለም እንደሚታወቀው ለመናገር እንዲከብዳቸው ይጠበቃል። ለተደፈሩ ሴቶች አለማዘን አይቻልም፣ ለነሱ አለመቆርቆር አይቻልም። የየትኛውም ወገን መሆንንም አይጠይቅም። በእውነት በደል ደረሰባቸው እና ለተደፈሩ ዶክተር ዮናስ ያነሱት ሆን ተብሎ ለፕሮፓጋንዳ ዘመቻ የሚደረግ ይሄ በሌሎች ቦታዎችም ተጠቅሷል። ያን ለዓለም ያቀፉ ማህበረሰብ እንዲደርስ ተደረገ። መገናኛ ብዙኃኑ ዘገቡበት፣ ተደጋግሞ ተወራ ነው የሚባለው እና እንዴት ያስታርቁታል? በዚህ መጠን በእርግጥ የተፈጸሙ ጥቃቶች ናቸው የሚለውን ከፕሮፓጋንዳ ጋር የተያያዘ ነው ለሚለው ምን መልስ ይሰጣሉ? አድማጮች፣ ክርክሩ አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁኑ የፕሮግራሙን ተሳታፊዎች እናመሰግናለን። ጊዜ ይስጠለን። የራዲዮ መጽሔት አድማጮች ለምስቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸውን ለአሁኑ በዚሁ ተሰናበትን። ሰላም፣ ደህና እደሩ።